አሁን እንዳስተዋወቅ ነው። ተከታዩ ዝግጅት ወቅታዊ የኦሮሚያ የጸጥታ ሁኔታ አስመልክቶ የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ እና የካቢኔ አባል አቶ ፈቃዱ ተሰማ ከአሜሪካ ድምጽ ጋር በተለይ ያደረጉት ቃለ ምልልስ ቀጣይ ክፍል ነው። ቃለ ምልልሱ የተካሄደው ባለፈው ቅዳሜ በአሜሪካ ድምፅ ራዲዮ የተላለፈውን እና ሶስት የኦሮሞ ፌዴራሊስት ኮንግሬስ አባላት ለተሳተፉበት ውይይት ምላሽ ነው። በመጀመሪያው ፕሮግራሙ አጋማሽ የቀረበው የቃለ ምልልሱ ክፍል የቢሮ ኃላፊ እንዳሉት ወቅታዊውን የኦሮሚያ ሁኔታ አስመልክቶ ሶስቱ የኦፌኮ ባለስልጣናት የተናገሩት የተሳሳተ ነው። የዚህኛው ክፍል ደግሞ የሚጀምረው የመማር ማስተማሩ ሂደት ወደ ነበረበት ቦታ አልተመለሰም፣ የተፈጠረው የፍርሃት ድባብም ተማሪዎች እንዲማሩ አላስቻለም በሚል ከሶስቱ የኦሮሚያ ከተሞች ካነጋገሩን የኦሮሞ ፌዴራሊስት ኮንግረስ አባላት ለተነሳ አስተያየት አቶ ፈቃዱ በሚሰጡት መልስ ነው። እስክንድር ፍ የሆኖ አቶ ፈቃዱን ያነጋገራቸው። አቶ ፈቃዱ፣ ሌላው የተነሳው ነጥብ በተቃዋሚ ፓርቲ አባላቱ ማለት ነው፣ የመንግስት ሰራተኞች ወደ መስሪያ ቤት ይሄዳሉ እንጂ ስራ አይሰራም የመማር ማስተማሩ ሂደትም ወደ ተለመደው ሁኔታ አልተመለሰም። ለምሳሌ በምዕራብ ወለጋ ከህዳር ወር ጀምሮ ያው የተቃውሞ እንቅስቃሴው ከተጀመረበት ጊዜ ጀምሮ ማለታቸው ነው ተማሪዎች በፍርሃት የተነሳ መማር አልቻሉም የሚሉ የልማት እንቅስቃሴም ተዳክሟል የሚሉ አስተያየቶችም ተነስተዋል። በዚሁ ቃለ መጠይቅ በዚህ ላይ ያለውት ምላሽ ምንድን ነው? ሰፊ ውይይቶች ተደርጓል። መጀመሪያዎቹ አካባቢ በተለይም በምዕራቡ የኦሮሚያ ክፍሎች እዛም እዚህም ሰፋ ያለ የተቃውሞ ወይንም ደግሞ የሁከትና ብጥብጥ እንቅስቃሴዎች እንደነበረ ይታወቃል። በዚህ አካባቢ ይህንን ሊመጤን የሚችል ከህብረተሰቡ ከወላጅ ከመምህራን እንዲሁም ደግሞ ከተማሪዎች ጋር ሰፋፊ የሆኑ መድረኮች ተፈጥሯል ማለት ነው። መድረኮቹ ከተፈጠሩ በኋላ የተሻለ መግባባት የሚባል የተፈጠረበትና የተመለሱበት ሁኔታ ነው ማለት ነው። ያለው የመንጠባጠብ የመቆራረጥ ሁኔታዎች በአንዳንድ አካባቢዎች የሚገለጽ አለው። ዞሮ ዞሮ ግን ከዚህ ከፍርሃት የሚነሳ ነገር እንደሌለምና ከፍተኛ የሆነ ውይይት ከወላጅ ጋርም ከመምህራንም ጋር ከትምህርት ተቋማቱ ጋር ራሱ ከተማሪዎችም ጋር የተደረገበት ሁኔታ ስላለ ይህ ወደ ቀድሞ ቦታ የተመለሰበት ሁኔታ አለ ማለት ነው። በሌላው የመንግስት ሰራተኞች ይገባሉ። ይህንን ማጣራት ይቻላል እና ሁሉም መስሪያ ቤት እኛ እንደምናውቀው የመልካም መስተዳደር እቅዶችን አውጥቶ ለይቶ፣ ከዚህ በፊት ከነበረው በላይ ህዝቡን መካሳ አለብን በሚል ስሜት ከፍተኛውን እንቅስቃሴ እየተደረገን ያለው ገብቶ የሚወጣ ሊኖር ይችል ይሆናል። አጠቃላይ የክልሉን ሲቪል ሰርቪስ የሚገልጽ ነገር አይደለም ማለት ነው። ገብቶ የሚወጣ ሊኖር ይችላል ሲሉ ገብቶ የሚወጣ ሊኖር ይችላል ስል፣ በኮሚትመንት መሀል ሰራተኛ ነው ያለው ክብሩ በከት ያለ ነው ሊኖር የሚችለው። ስለዚህ ከፖለቲካው ውግንና ነው የሚሆን ከተለያየ አላማ አድርጎ የሚሆን በግለሰብ ደረጃ ሊገለጽ የሚችል ነገር ሊኖር ይችላል ማለት ነው። ከዚህ ውጪ ግን የክልሉን ሲቪል ሰርቪስ ሰራተኛ ገብቶ ይወጣል እንጂ አይሰራም የሚል ነገር ሊኖር አይችልም። ይሄ ክልሉንም ሊገልጽ አይችልም ማለት ግጭቱ ወይም ተቃውሞ ኦሮሚያ ውስጥ ከተነሳ ጊዜ ጀምሮ ተቃዋሚ መድረክ፣ በተለይም የኦሮሞ ፌዴራሊስት ኮንግረስ የመድረክ አባል የሆነው ያነሳቸው የነበሩ ቅሬታዎች፣ አስተያየቶች አሉ። ኦህዴድ፣ የክልሉ ገዢ ፓርቲ የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ተሰሚነቱን አጥቷል። ክልሉን ለማስተዳደርም ከዚህ በኋላ የሞራል ብቃት የለውም የሚሉ አስተያየቶች ሲሰነዘሩ ቆይተዋል። አሁንም በሰሞኑ በቃለ ምልልስ ከተቃዋሚ ፓርቲ አባላት ጋር በተደረገው አልበ ይሄው ነገር ተነስቷል። ኦህዲድ ከዚህ በኋላ የህዝቡን ተቀባይነት አጥቷል። በዚህ አሁን በቅርቡ በነበረው ኦሮሚያ ውስጥ በተፈጠረው ሁኔታ ምክንያት የሚል አስተያየትም ተሰንዝሯል እና ምንድነው? እርሶ ምን ላል ያው የእነሱ የሁልጊዜ ዝማሬ ነው ማለት ነው። የሁልጊዜ ዝማሬ ብቻ ሳይሆን የሚፈልጉትም ነው መስለኝ በህልም ደረጃ ሊሳካ የሚፈልገው ይሄ ነው ማለት ነው። ይሄ ግን በተገላቢጦሹ ነው ያለው። ችግሩ በተፈጠረበት ማግስትም እኛ የመረጥነው ኦህዴድን ነው፣ እየጠይቅን ያለነው ኦህዴድን ነው፣ ይሄንን ሊመልስ የሚችል ብቃት ያለው ኦህዴድ ነው ብሎ በግልጽ ነው ህዝብ የተናገረው ማለት ነው። ብጥብጡም በትርጉም ባለው ደረጃ የተነሳው እነዚህን ነገሮች እንድትመልሱ ስለፈለገን ነው የመልካም አስተዳደር ችግሮች አሉ። አንዳንድ ቦታዎች አስተዳደራችሁ ተመላችተዋል። ይህንን አስተዳደራችሁ ወደ ነበረ ድሮ በምናውቃችሁ ደረጃ መመለስ አለባቸው የሚል ነው ማለት ነው። ስለዚህ ይህንን በምርጫ ሁለት ሺህ ሰባትም በከፍተኛ ደረጃ ሌሎች በሀገር ውስጥ የሚንቀሳቀሰው የኦሮሞ ተቃዋሚ የፖለቲካ ፓርቶች ሲያነሱት የነበረ ነው አዲስ አጀንዳ አይደለም ማለት ነው። ወደፊትም በዚህ ጉዳይ ላይ አዲስ አጀንዳ አላቸው ብዬ አላስብም። ሁሌ የሚያነሱት ነው። በእኛ በኩል ግን ህዝቡ በተጨባጭ ማለት ነው የሞራል ብቃት ብቃትም ሞራሉም ያለው ድርጅት መሆኑ ወሬ ሳይሆን በተጨባጭ ያስመዘገበ ነው ማለት ነው። የአምስት ዓመት ኦሮሞ እራሱን ራሱ የማስተዳደር ያመጣው ማን እንደሆነ ያውቀዋል ማለት ነው። በኦህዴድ የጠራና ብቃት ያለው ህዝባዊ ገንትነት የተላበሰ ድርጅት ከመሆኑ ጋር ተያይዞ የአምስት ዓመት ጉዞ ኦሮሚያ ክልል በአጠቃላይ የት ነበር ኦሮሚያ የሚለው ነበር ወይ ማን የፈጠረው ብለን ስናይ ኦህዴድ ነው የፈጠረው በትግሉ ማለት ነው። መስዋዕትነትና አኩሪ መስዋዕትነት ከፍሎ ማለት ነው የኦሮሞ ውስጥ ገጠሩ ከተማው ምን ሁኔታ ላይ እንደነበረ አሁን ምን ሁኔታ ላይ እንዳለ ይታወቃል። ጠያቂ ህዝብንም ቢሆን የፈጠረው ኦህዴድ ነው ማለት ነው። አይደለም መድረክ ወይንም ደግሞ ኦሮሞ ፌዴራል መድረክ አይደለም ማለት ነው የፈጠረው። ለነሱም ቢሆን ጥሩ መድረክ ያመቻቸው ኦህዴድ ይመስለኛል። ለራሱ ለራሳቸው ለመድረክ ይሄ እድል እንዲገኝ ያደርገው ኦህዴድ ኢህአዴግ ነው ማለት ነው። ማልቲ ፓርቲ ሲስተም ወይንም ደግሞ የምድብለ ፓርቲ ስርዓት የፈቀደው ህገ መንግስት ላይ እንዲኖር ያደረገው ኦዴድ ያድግ ሊታገሉት ማለት ነው። ከሆዴድ በላይ ከያድግ በላይ በኢትዮጵያ መቀየር ላይ በኦሮሚያ መቀየር ላይ ሞራልና ብቃት አለው ይላል። እነዚህን ግን እንደ ተቃዋሚ ፓርቲ አስተያየት ከመውሰድ በዘለ እስካሁን ያነሳናቸው አጠቃላይ ነጥቦች ለምሳሌ ህዝቡ ውስጥ የተለየ ስሜት አለ ወይም ፍርሃት አለ የመከላከያ ኃይል፣ የፖሊስ ኃይል በአካባቢው ከዚህ ቀደም ከለመደው በበዛ ሁኔታ ሲመለከት ማለት ነው። አንዳንድ እንቅስቃሴዎች ተዳክመዋል። ህብረተሰቡ እንደ ቅሬታዎች አሉ ሲባሉ እናንተ የምታጠሩበት ሁኔታ አለ ወይ ሲሉ የሚጠይቁ አሉ። ለምሳሌ የክልሉ መንግስት ኦህዴድ በእውነት እንዲያለው ህዝቡ መሀል ብሎ የሚያጠራበት ሁኔታ አለ ወይ? ምክንያቱም የኦህዴድ አመራሮችም የሀገሪቱም ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝም ተገቢ የሆነ የሕዝብ ብሶት መኖሩን እንደሚታወቅ ተናግረዋል። ተገቢ የሆነ ጥያቄ ያለው ህብረተሰብ ክፍል እንዳለ ተናግረዋል። በጣም ትክክል። እኛ በየቀኑ ነው ማለት ነው የህዝቡን አስተያየት ፐብሊክ ኦፒኒየን ተርቬ ወይንም ደግሞ ጥናት፣ የናሙና ጥናት ይሰራል ማለት ነው በየጊዜው። የማይሰራበት ቀን የለም። ወደው ለማስተካከል ጥረት ይደረጋል ችግሮቹ ይሄ በተለይ የህዝብ ብሶት የተባለው የመልካም አስተዳደር ተብሎ የተነሳው ሂደት ነው ማለት ነው። አንዳንዶቹ ሂደት ነው። አሁን ያሉ ጥያቄዎች ቢመለሱም ነገ ደግሞ ሌላ ጥያቄ የለም ማለት አይደለም። አዳጊ ሀገርና፣ አዳጊ ኢኮኖሚ፣ አዳጊ ህብረተሰብ ነው እየተፈጠረ ያለው ማለት ነው። ስለዚህ ጥያቄው ጨምራል እንጂ ይቀንሳል ብለን አናስብም። በዚህ ሊመጥን የሚችል በየጊዜው እንዳልከው አሰስመንት እየሰሩ የናምና ጥናቶችን የህዝብ አዝማሚያን እያወቁ አስፈላጊ የሆነ መስ እየሰጡ መሄድ ተገቢ ነው የሚሆነ ማለት ነው። ተቃዋሚ ፓርቲዎች ስለላንሱ ስለላናስ አይደለም ማለት ነው። ህዝቡ በተጨባጭ የሚያነሳው ምንድነው የሚለው ነገር ማየትና በዚህ ደረጃ መመለስ ተገቢ ነው የሚሆነው ማለት ነው። በሌላ ከሰራዊት ጋር ተያይዞ የተነሳው ነገር የተፈጠረው ሁኔታ ነው ይህንን የፈጠረው ይሄ ደግሞ የተወሰነ ጊዜ ማለት ነው። ሙሉ በሙሉ ወደ ነበረበት ሁኔታው እንደ አጠቃላይ በማህበራዊ እንቅስቃሴ በአጠቃላይ ተመልሰዋል። በዚህ ደረጃ ተመልሰዋል ሲባል ግን ፍላጎቶች የሉም ማለት አይደለም ማለት ነው። ፍላጎቶቹ ትርጉም ባለባቸው ባሉ አካባቢዎች በህብረተሰቡ ከፍርሃትና ከመሸማቀቅ ወጥቶ የሆነ ኃይል ተደራጅቶ መቶ ቤቱን አፍርሶ መንገድ ዘግቶ የሆነ አቃጥሎ የፈጠረው ከፍተኛ ፍርሃት ስለነበረ ያ የፍርሃት ድባብ ሙሉ በሙሉ ማለት ነው ህዝቡ ወደ ራሱ ቀልብ ተመልሶ የአካባቢ አካባቢ ጸጥታ ነው የሚጠብቀው ብሎ ኦንቦርድ እስከሚሆን ብቻ ነው የሚቆየው። ይህንን ለማድረግ ቦታዎቹ ተጠንቶ ነው ስምሪት እየተሰጠ ያለውና በዚህ ደረጃ ነው ማለት ነው። ስለዚህ ይህ አካልም የህዝቡን የራሱን መተማመን የሚገነባና የሚያጠናከር ስለሆነ የጸጥታውን ፓርትነር ይሰራሉ። የፖለቲካና አስተዳደር ነገሩን ደግሞ የክልሉ ሙሉ በሙሉ ይሰራል። ጸጥታውንም ቢሆን ደግሞ በጋራ ተሰርቶ በአጠቃላይ ማለት ነው የዕለት ዕለት ሁኔታ በየጊዜው ማለት ነው የተጀመረው ነገር ለበለጠ በተለይ የሁለተኛ ጂቲፒ ከፍተኛ ርብርም የሚጠይቅበት ሁለተኛው እድገትና ትራንስፎርሜሽን እቀፍ አዎ፣ ሁለተኛው እድገትና ትራንስፎርሜሽን ዙሪያ መለስ የህዝብ የላቀ ተሳትፎ የሚጠይቅ ስለሆነ አንዳችም አካባቢ፣ አንዳችም ቀበሌ፣ አንዳችም የህብረተሰብ ክፍል ሳይቀር የሚያነቃጥምቅበት ሁኔታ ነው በባህሪው የሚጠይቀውና በዛ ደረጃ ማንቀሳቀስ እንዲቻል ተደርጎ እየተሰራ ነው የሚገኘው ማለት ነው። አቶ ፈቃዱ የማህበራዊ መገናኛ ዘዴዎች ትዊተር፣ ፌስቡክ፣ ሌሎችም ኦሮሚያ ውስጥ አይሰሩም ወይም በአንዳንድ የኦሮሚያ አካባቢዎች አይሰሩም የሚልም ነገር አለ። በዚህ ላይ ምንድነው የእርስዎ አስተያየት? እናንተ የምታውቁት ነገር አለ? በዚህ ማህበራዊ ድረ ገልጾች ያው እኛ ምን እንጠቀማለን። እኛ መጠቀም ከቻለን ለኛ ብቻ አይሆንም ለሁሉም ይሆናል የሚል ነገር ነው ያለኝ ያው በአጠቃላይ የስልክ እና የኔትወርክ መቆራረጥ እንዲሁም ደግሞ የማብራት መቆራረጥ እንዳለ ይታወቃል ህዝቡም ያውቃል እኛም እናውቃለን ችግሩን ለመፍታትም መንግስት እየተረባረበ ነው አንዳንድ ቦታዎች አጠቃላይ መስመሮችን የመቀየር እንደዚህ አይነት ስራዎች ይኖራሉ እንደዚህ አይነት ሊያጋጥም ይችላል ማለት ነው ግን ኢንቴንሽናሊ የሚቋረጡበት ሁኔታ ይኖራል ብና አንገምትም። ሆነ ተብሎ ትዊተር፣ ፌስቡክ አሁን ለምሳሌ ብሉምበርግ የተባለው ዓለም አቀፍ የዜና ወኪል በቅርቡ ያሰራጨው መረጃ ኦሮሚያ ውስጥ አንዳንድ አካባቢዎች የትዊተር እና የፌስቡክ ሌሎችም ማህበራዊ መገናኛ ዘዴዎች አይሰሩም የሚል ነገ ዘገባ ወጥቶ ነበረ። ዘገባው ትክክል ነው ብዬ አላስብም። እኔ እስከማውቀው ድረስ እንደ ክልል መንግስት ቃል አቀባይ ሆን ተብሎ በዚህ ደረጃ የሚደረግ ነገር የለም። አቶ ፈቃዱ ተሰማ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ እንደዚሁም የካቢኔ አባል፣ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምፅ ሬዳር መጫ፣ አመሰግናለሁ።